የብልጽግና ፓርቲ የትግራይ ክልል ላይ ትኩረት የሚያደርጉ በአዲስ አበባና በትግራይ አስተባባሪ ጽህፈት ቤቶችን ሊከፍት መሆኑን አስታውቋል። የፓርቲውን የሕዝብና የዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲን ሪፖርተራችን ሙሉጌታ አጽበሃ አነጋግሮ ከመቀሌ ተከታዩን ዘግቧል። ከትግራይ ክልል ውጭ በሌሎች የኢትዮጵያ አካባቢዎች አደረጃጀቱን ያዋቀረው የብልጽግና ፓርቲ በትግራይ ክልል ጽህፈት ቤቶችን እንደሚከፍት አስታውቋል። በመቀሌ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህር የሆኑት ነቢዩ ስሑል ሚካኤል በሚል ስም የሚታወቁት አቶ ነብዩ ገብረ ሚካኤል የትግራይ ብልጽግና ጽህፈት ቤት ኃላፊ ሆነው መመደባቸውን የፓርቲው ህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ለአሜሪካ ድምፅ ተናግሯል። ስማቸው ለጊዜው በይፋ ከመግለጽ የተቆጠቡት ተጨማሪ የትግራይ ብልጽግና አመራሮች መደባ መካሄዱን የገለጹት አቶ አወሉ በቀጣይ የትግራይ ብልጽግና አስተባባሪ ጽህፈት ቤቶች በአዲስ አበባ፣ መቀለና በሌሎች የክልሉ አካባቢዎች እንደሚከፈት ተናግሯል። በክልሉ ስለሚኖራቸው ተቀባይነት ተጠይቀው ህዝቡ በፍርሃት እንዲኖር ተደርጎ እንጂ የብልጽግና ደጋፊ መሆኑን ባደረግነው ዳሰሳ ተመልክተናል ብለዋል። የትግራይ ክልላዊ መንግስት የብልጽግና ፓርቲ ቢሮ መጀመሪያውኑ እኛ በህገ ደምባችን ውስጥ በዚህ አይነት መልኩ ተደራቀው የትግራይ ህዝብ ለዘመናት ስታገልለት ሲታገልለት የነበረው ዋጋ ሲከፍልለት የነበረው ልማት ከልማቱም በላይ ደግሞ ነፃነት በአግባቡ ትርጉም ባለው መልኩ እንዲያገኝ ራሱ በልጆቹ መተዳደር እንዲችል ተደርጎ የተቀረጸ ያደረ ጌጣጌጥ ነው። ይሄ አደረጃጀት ማራጭ ሀሳብ ወደ ክልሉ እንዲገባ ገብቶም ደግሞ በሰላማዊ መንገድ ትግል አይፈልጉም። ሌሎች ደግሞ ይሄት ፓርቲዎች አሉ፣ በክልሉ ከብቶ እየታገሉ ያሉት እንደናረና ና ሌሎችም አሉ። እንደኛ ያን ሁሉ ክሎዝድ ፖለቲካል ሲስተም አይነት ነገር ነው የምፈልጉት። ዞሮ ዞሮ አሁን ህዝቡ በዚህ አፈና መከተል አይፈልግም እነሱም ጥናት መሰረት የለም። ህዝቡ ነጻነት ይፈልጋል፣ መናገር ይፈልጋል፣ ብልጽግናን ይፈልጋል። ከብልጽግና ጎን ቆሞ መጻ ይድል ከኢትዮጵያ ህዝቡ ጋር ወደፊት መሄድ ይፈልጋል። የብልጽግና ፓርቲ በዚህ ዓመት መጨረሻ በሚካሄደው ምርጫ በትግራይ በሁሉም አካባቢዎች እንደሚሳተፍ አቶ አወሉ ገልጸዋል። ብልጽግና በትግራይ ክልል አደረጃጀቱ ለማዋቀር ለክልሉ መንግስት በደብዳቤ ማሳወቁም አቶ አወሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም